so ኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች እንደሚያሳስቡት ገለጸ። ጉባኤው ባለፈው ሳምንት ባወጣው መግለጫ በንጹሀን ላይ የሚፈጸሙ ጥቃቶች፣ ግድያዎች፣ ማፈናቀሎች እና የመሰረተ ልማት አቅርቦት መስተቋቆል በበርካታ ክልሎች እየታዩ ናቸው ብሏል። ኢሰመጉ በኦሮሚያ፣ አማራ፣ አፋር፣ ትግራይ እና ሶማሌ ክልል በአጠቃላይ በአምስት ክልሎች የሰብአዊ መብት አያያዝ ላይ ያካሄደውን የመጀመሪያ ደረጃ ዳሰሳ ጥናት ውጤት ይፋ አድርጓል። በሀገሪቱ ሰላም እንዲሰፍንና የዜጎች የሰብአዊ መብቶችም እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጋ የሚጠበቅባቸውን እንዲወጡም ጥሪ አቅርቧል። አዲስ ቸኮል ዝርዝሩን ያስደምጠናል። የኮሚሽኑ ጽህፈት ቤት ኃላፊ አቶ ዳንኤል ጋር ለአሜሪካ ድምጽ እንዳስታወቁት ሐምሌ 29 እና ነሐሴ 12 በተፈጸሙ ጥቃቶች የበርካቶች ህይወት ተቀጥፏል። ምስራቅ ወለጋ ዞን በክሊቶ አቦ ቀበሌ ሐምሌ 29 2013 ዓ.ም በሸሜ ታጣቂዎች ነው። በርካታ ንጹሐን ዜጎች ማንነት ላይ መሰረት ባደረገ ጥቃት ህይወታቸው ሊያልፍ የተደረገው በዚህ ቦታ ብቻ ደግሞ ሳይሆን አጋሳ ቦና፣ እንዲሁም ትንቢያ ሚካኤል ቤተክርስቲያን እንደዚሁ ከንጋቱ አስራ ሁለት ሰዓት ጀምሮ ማንነትም ላይ መሰረት ያደረገ ማለትም በአማራ ብሔር ተወላጆች ላይ የተመረጠ ቤታቸውን ማቃጠል፣ መግደል እንዲሁም ማፈናቀል ጭምር በጣም ዘግናኝ የሆኑ ድርጊቶች ተፈጽመዋል። በተመሳሳይ ደግሞ መርጋ ጅሬኛ ወይም ሲሚደሮ ቀበሌ በመግባት ይህ ታጣቂ ቡድን በአማራ ተወላጆች ላይ ጥቃት በመፈጸም ከአርባ አንድ በላይ የሚሆኑ ንጹሃን ሰዎችን ገድሏል። በተጨማሪ ደግሞ ነሐሴ አስራ ሁለት ሁለት ሺህ አስራ ሶስት ዓመተ ምህረት በምስራቅ ወለጋ ዞን ኪረሙ ወረዳ በተለያዩ ቀበሌዎች በሚኖሩ የአማራ ተወላጆች ላይ በተፈጸመ ጥቃት ከሶስት መቶ በላይ የሚሆኑ ንፁሃን ዜጎች በአሰቃቂ ሁኔታ ተገድለዋል ከአንድ መቶ በላይ ደግሞ በዚሁ የአካል ጉዳት ደርሶባቸዋል በርካታ ቤቶች ንብረት ተዘርፏል ተቃጥሏል እንዲሁም በዛ ቀበሌና አካባቢው ይኖሩ የነበሩ ከዘጠና ሺህ በላይ ዜጎች እንዲፈናቀሉ ተገደዋል። የኮሚሽኑ መግለጫ ላይ በምስራቅ ወለጋ የተለያዩ ቦታዎች የተፈጸሙ ጥቃቶች የአማራ ብሔር ተወላጆችን ኢላማ ያደረገ እንደሆነ ቢያትትም የኦሮሚያ ክልል ግን ይህን አይቀበልም። ባለፈው ሳምንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ጥቃቶቹ መፈጸማቸውን አምነው የጥቃቱ ሰለባዎች ግን የአማራ ብሔር ተወላጆች ብቻ አይደሉም ብለዋል። ኢሰመጉ ጥቃቱን ፈጽሟል ብሎ የከሰሰው ሸኔ ሲል የጠራቸው ታጣቂዎችን ነው። መንግስት ኦነግ ሸኔ፣ ራሳቸውን ደግሞ የኦሮሚያ ነጻነት ሰራዊት ሲሉ የሚጠሩት ታጣቂዎች ስለ ጉዳዩ በይፋ ያሉት ነገር የለም ከህዋት ጋር በአጋርነት ለመስራት ከመስማማታቸው በፊት ለአሜሪካ ድምጽ ቃላቸውን ሰጥተው የነበሩት የድርጅቱ ኃላፊ አቶ ኩምሳ ዲርባ ወይም በቅጽል ስማቸው ጃልመሮ ግን ሰራዊታቸው ንጹሐንን ኢላማ እንደማያደርግ ተናግረው ነበር። ኢሰመጉ አማራ ክልልን በተመለከተ በወጣው መግለጫ የዋ ታጣቂዎች በተደጋጋሚ ሰንዝረውታል ባለው ጥቃት ሳቢያ የበርካታ ሰዎች ህይወት እንዲጠፋ፣ የአካል ጉዳት እንዲደርስ፣ ንብረት እንዲወድም፣ እንዲሁም በርካቶች ከቀያቸው እንዲፈናቀሉ መገደዳቸውን አትቷል። ህጻናት፣ ሴቶች፣ የአካል ጉዳተኞችና አረጋውያን ይገኙበታል አለው። ለእነኝህ ተፈናቃዮች አስቸኳይ የሰብአዊ እርዳታ እንደሚያስፈልግ ነው በመግለጫው የተመለከተው። መግለጫው በደብረታቦር ሳቦር የተፈጸመውን የከባድ መሳሪያ ጥቃትና ሌሎች የግለሰብ ንብረትና የህዝብ አገልግሎት ሰጪ ጥቃቶችንም የሚመለከት ይዘት አለው። በአማራ ክልል በተለያዩ አካባቢዎች በተለይም ከትግራይ ክልል አጎራባች በሆኑ አካባቢዎች ላይ ሰፊ የሆነ ጥቃት ተፈጽሟል። አንዳንዶች አካባቢዎች ላይ በከባድ መሳሪያ ጭምር የታገዘ እና ሲቪሊያንን ታርጌት ያደረገ ነው። በዚህም ምክንያት በርካታ ንጹሐን በተለይም ህጻናት፣ ሴቶች፣ አካል ጉዳተኞች ከመደካሞችን ጭምር ለጥቃት ያጋለጠ ነው። ይሄ እውነት ለመናገር በጣም ተገቢ ያልሆነ እና በህግ የሚያስጠይቅ ሰብአዊ ድርጊት መሆኑን ይሰመጉ ያምናል። በምሳሌ ለመጥቀስ ያክል በደብረ ታቦር ከተማ በነሐሴ አስራ ሶስት ሁለት ሺ አስራ ሶስት አመተ ምህረት ላይ የህወሓት ታጣቂዎች በንጹሀን ሰዎች ላይ ከባድ መሳሪያ በመተኮስ ጭምር በርካታ ንጹሀን ህይወት እንዲያልፍ አድርገዋል። በሌሎች አካባቢዎችም ላይ ተመሳሳይ ነው። ግድያ ቃል፣ ማጉደን ንብረት ማውደን፣ ይህም የቤት እንስሳትን ጭምር ግድያ ወይም ማጥፋት ተከናውኗል። በመግለጫው ለህወሓት መረጃ ትሰጣላችሁ በሚል ከፍርድ ውጭ በህይወትና ንብረት ላይ ጉዳት ደርሷል ያለው የሰመጉ የደቦ ያለውን ፍርድም ሊታረምና ሊወገዝ ይገባዋል ብሏል። በአፋር ክልል በወጣው የመግለጫው ክፍል ትኩረት ተሰጥቶ የቀረበው ጋሊኮማ ላይ ተፈጸመው የተባለው ጥቃት ነው። የሰመጉ ጽህፈት ቤት ኃላፊ አቶ ዳኒል ጋር በጋሊኮማ ጤና ጣቢያና ትምህርት ቤት የተጠለሉ ንጹሀን ላይ በታጣቂዎች ስለደረሰው ጥቃት ያስረዳሉ። ቀያቸው ተፈናቅለው በጋ ሊቆማ ጤና ጣቢያና ትምህርት ቤት ውስጥ ተጠልለው የሚገኙ የነበሩ ዜጎች ጥቃት ተፈጽሞባቸው በርካታ ቁጥር ያላቸው ዜጎች በሚያሳዝን ሁኔታ ህይወታቸውን አጥተዋል። እንዲሁም ንብረት ለተጎዱና እርዳታውን ለሚፈልጉ ዜጎች ሊከፋፈል የነበረ የሰብአዊ ገዛ ቁሳቁሶች ጭምር ነው አብሮ የወደመው። ግን ከተጎጂዎቹ ደግሞ በጣም የጎላ የሚያደርገው በርካታ ቁጥር ያላቸው ህጻናት፣ ሴቶች እንዲሁም አረጋውያን ጭምር ነው ህይወታቸውን በጣም ዘግናኝ በሆነ መልኩ ያጡት። የሰመጎ ሪፖርት በሶስቱ የአፋርና ሶማሊያ አዋዛጋቢ ቀበሌዎች በተነሳ ጥቃት ስለተገደሉና ስለተፈናቀሉ የገዳማዊቱ ነዋሪዎችም በሪፖርቱ አካቷል። በሶማሌ ክልል እንግዲህ ከአፋር ክልል ከገዳማዊቱ ከተማ በደረሰባቸው ጥቃት በርካታ ዜጎች ቁጥራቸው ወደ መቶ ሰማኒያ ስምንት የሚሆኑ ዜጎች ተገድለዋል ወደ ሰማኒያ ስምንት ከስምንት በላይ የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። በርካታ ቁጥር ያላቸው ፓውራዎች ከቀያቸው ጭምር እንዲፈናቀሉ ተደርጓል። ይህም በጣም አሳዛኝ ነው። በዚህ አካባቢ ላይ በተደጋጋሚ ይህን መሰል ጥቃቶች ይፈጸማሉ፣ ትኩረት ሊሰጣቸው ይገባል። የሶማሌ ክልልም ከገዳማዊት ወይም ገርበኤሴ ተፈናቅለው በሙሊ ቢኬ፣ ኤረርና ሌሎችም አካባቢዎች ለሚገኙ ተፈናቃዮች ፌዴራል መንግስት እስካሁን ድጋፍ እንዳላደረገ ለአሜሪካ ድምጽ አስታውቆ ነበር። የሰመጉ በትግራይ ክልል የመብራትና ስልክን ጨምሮ የመገናኛ አማራጮች በመቋረጣቸው የክልሉን ሰብአዊ መብት አጠባበቅ ሁኔታ መከታተል አለመቻሉንና እንደዚህ አይነት ሁኔታዎችም ለሰብአዊ መብት ጥሰት በር ከፋች መሆናቸውን አመልክቷል። ይሁንና ህጻናት በውጊያ ውስጥ እንዲሳተፉ እንደሚገደዱ መረጃዎች እንደደረሱት አመልክቷል። የሰብአዊ መብት ጥሰቱ ጥሰቶች ክቡር በሆነ የሰው ልጅ ህይወት ላይ የሚፈጸሙ ወንጀሎች እንደመሆናቸው የትም ቦታ በማንም ቢፈጸሙ እኩል መወገዝ አለበት የሚሉት አቶ ዳን ይርጋ በዚህ ረገድ ግን ኢትዮጵያ ላይ የሰብአዊ መብት ጥሰቶችን እኩል ያለማየት አዝማሚያ እናያለን ብለዋል። አሁን ሪፖርት የቀረበባቸው አካባቢዎች አብዛኞቹ የጸጥታ ችግር ያለባቸው ናቸው ያሉት አቶ ዳን ወደፊት በእነኛ አካባቢዎች አጥኒ ቡድኖችን በመላክ ዝርዝር ጥናት አካሂደው ሪፖርቱ እንደሚያቀርቡ አስታውቀዋል። ኢሰመጉ በሀገሪቱ ሰላም እንዲሰፍን ና የዜጎች ሰብአዊ መብቶች እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጎች የሚጠበቅባቸው እንዲወጡም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ عد الشكل كالريضه